Oh, <music> ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመራይ ከአሜሪካ ድምፅ። እንዴት አመሻችሁ አድማጮቻችን። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል እኛ እዛ እያለን እንደኛ ወጥተው ስራ ይዘው ህይወታቸውን እየመሩ የነበሩ ሰዎች መጥተው እኛን ሲያበረቱን ነበር፣ ኢንስፓየር ሲያደርጉን ነበር እና እኛም ሄደን ያለፍንበትን መንገድ ተሞክሯችንን፣ ለማጠጣጠጥ የህይወት ልምዳችን ጀና የትምወርቅ አበበ ነው የሰማችኋት። በዲላ ዩኒቨርሲቲ ውስጥ የሚንቀሳቀሰው የዜሮ ፕላን የሴቶች ስነ ፆታና ስነ ተዋልዶ ቡድን አባል ነበረች። በቅርቡ ወደ ዩኒቨርሲቲ በመመለስ ተማሪዎችን ለማንቃት አስባለች። ከዚህ ጋር በተያያዘ ሀሳቧን በምሽቱ ታጋራናለች። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። የዛሬ ምስልና ድምፅ ቅንብሩን የሚመራው ደግሞ ኤልያስ አስማረ ነው። የዛሬውን ስርጭት ሰፋ ያለ ጊዜ የሚወስደው በውጭ ሀገራት ከሚኖሩ ወጣቶችና ከወጣቶች ጋር ከሚሰሩ ግለሰቦች ጋር የምናደርገው ውይይት ነው። ዛሬ የምንወያይበትን ጉዳይና ሀሳባችሁን የሚያጋሩንን እንግዶች ተመልሼ ያስተዋውቃለሁ። በየዓመቱ በሺዎች የሚቆጠሩ ኢትዮጵያውያን ወደ ዩናይትድ ስቴትስ ይመጣሉ። አንዳንዶቹ ለሀገሪቱ ያላቸው ቅድመ ግምትና እውነታ አለመጣጠሙን ተከትሎ ሲቸገሩ ይታያሉ። ዛሬ ምሽት ትውልድ ኢትዮጵያን ስለ አሜሪካ ቀድመው ቢያውቋቸው ስለምንላቸው ጉዳዮች እንጨዋወታለን የአሜሪካ ህይወትን መልክም በጥቂቱ ለመቃኘት ያስችሉናል ያልኳቸውን ሁለት እንግዶች ጋብዣለሁ። የመጀመሪያ እንግዳዬ አምራዊት ተስፋናት። አምራዊት በተለይ በዲሲና አካባቢው የበርካታ ትውልድ ኢትዮጵያውያንን ህይወት በበጎ በለወጡ የማህበረሰብ ስራዎች ትታወቃለች። በልጆች አስተዳደግና ቤተሰባዊ አስተዳደር ዙሪያ እውቀቷን በተለያዩ አውታሮች አጋርታለች። ከሞንትጎመሪ ዩኒቨርሲቲ የማህበራዊ ትስስር ባለሙያነቷ በተጨማሪ ኢትዮ የቤተሰብ አገልግሎት የተሰኘ መንግስት ያልሆነ ተቋም ውስጥም እያገለገለች ትገኛለች። ሐምራዊት እንኳን ወደ ዝግጅታችን መጣሽ። አመሰግናለሁ። ሁለተኛው እንግዳዬ አብርሃም ወልደ ጊዮርጊስ አይታሙ ነው። አብርሃም በቨርጂኒያ አሌክሳንድሪያ ከተማ አስተዳደር ውስጥ የህፃናት ደህንነት ጥበቃ ባለሙያ ሆኖ ይሰራል። ወደ ዩናይትድ ስቴትስ ከመምጣቱ በፊት በተባበሩት መንግስታት ድርጅት ውስጥ ስደተኛ የመንግስታቱ ድርጅት የስደተኞች ጉዳይ ተቋም ውስጥ በተለያዩ ኃላፊነቶች ውስጥ አገልግሏል። አብርሃም በቅርብ ዓመታት አሜሪካን እንዴት እንደተዋወቃትና በመሰል ጉዳዮች ሀሳቡን ያጋራናል። አብርሃም እንኳን ወደ ስርጭታችን በሰላም መጣህ። አንተም አመሰግናለሁ። እንግዲህ ሁለታችሁም ከትውልድ ኢትዮጵያውያን ጋር በተደጋጋሚ በሚያገናኟችሁ ስራዎች ውስጥ ተሳትፋችኋል። በርካታ ኢትዮጵያውያን በሚኖሩበት የዋሽንግተን ሜትሮ ቀጠና ውስጥም ነው የምትኖሩት። በግል ምልከታችሁ ኢትዮጵያውያን የአሜሪካን ምድር ከመርገጣቸው በፊት ስለ ሀገሩ ባህልና ስርዓት ያላቸውን የቀደመ እውቀት እንዴት ትገመግሙታላችሁ? ምን ያክል በቂ ነው ብላችሁ ታስባላችሁ? ሐምራዊት ከአንቺ ልጀምርና ወደ አብርሃም አመራለሁ። እሺ በቅድሚያ ከእንደገና መልሻ አመሰግናለሁ፣ ይህን ድል ስለሰጣችሁኝ። ኢትዮጵያውያን ከአሜሪካ ከመምጣታችሁ በፊት ስለዚህ ሀገር ሲስተም ስለዚህ ሀገር ኑሮ የላቸው እውቀት በጣም በጣም ያነሰ ነው ብዬ ነው እኔ ካየሁት፣ ከኤክስፒሪየንስ ካገኘኋቸው ሰዎች ያየሁት፣ ያው ትንሽ ተሽሏል ከድሮ፣ ምክንያቱም ኑሮ በአሜሪካ የሚሉ አይነት ሰዎች ትንሽ ሰውን እንዳነቁት ሰዎች ይናገራሉ። ግን ስቲል በጣም የተሳሳተ አመለካከት ነው ያለው። እንኳን ሌላው ቀርቶ ያው ስራ በጣም ቢዚ እንደሚያደርግ ሰው ራሱን መቻል እንዳለበት ኑሮ ሩጫ እንደሆነ ቢያውቁ እንኳን ውስጥ ጠልቀው አያውቁትም። የችግሩን ጥልቀት ምን ያህል ሰው በተለይ አዲስ መቶ እዚህ ሀገር ለመለማመድ እንዴት ከባድ እንደሆነ የወረቀት የማግኘት ሂደት እንዴት ከባድ እንደሆነ ትምህርት ለመማር ያለውን ተግዳሮት ብቸኝነት የሚያመጣውን አውቀውም ጥልቀቱ እና እኔ ካጋጠሙኝ ሰዎች እኔ ጋር ከሚመጡ ሰዎች ዘጠና ፐርሰንቱ በጣም በጣም ደንግጠው ነው የማገኛቸው። አሜሪካ እንደዚህ ነው ወይ ብለው ሻክድ ሆነው ነው የማገኛቸው። በጣም አመሰግናለሁ ሀምራዊት አብርሃም። ወደ አንተ ልምጣ። ወደዚህ ሀገር ከመጣህ ወደ ስድስት ዓመታት ተጠግተዋል። ከአንተ የግል የግል ህይወትና የግል ልምድም ተነስተህ ልታነሳልን ትችላለህ። ኢትዮጵያውያን ወደ አሜሪካ ከመምጣታቸው በፊት እዚህ አካባቢ ያያቸውን ያገኛቸው ሰዎች ያላቸውን እውቀት ምን ያክል ተገመግመዋል? በቂ ነው ብለህ ታስባለህ ወይ? አመሰግናለሁ፣ በድጋሚ አብሳሙ። እንግዲህ አሜሪካ አሁን የቀርታ ስድስት ዓመቴ ሊይዝ ነው። እንግዲህ የራሴ ልምድ ለመናገር፣ ያው ወደዚያ ሙብ ከማድረጌ በፊት የራሴ የነበሩኝ ግምቶች ነበሩ። ዋናው ትልቁ ነገር ለእኔ እንግዲህ ብዬ የማስበው ትራንዚሽኑ ነው። ማለት ከኢትዮጵያ ወደዚህ ስንመጣ የዚህን ሀገር ባህል እና የስራ ሁኔታ፣ ማህበራዊ ህይወቶችን እና የመሳሰሉት ነገሮችን ተረድቶ ቀጥታ ወደ መሰረታዊ ኑሮ ውስጥ ለመግባት በጣም አንዳንዴ ሊያስቸግር ይችላል። እሱ ምን ማለት ነው? ግንዛቤ የሚሰጥ ሰው ቅድም ሀምራዊ እንዳለችው በሚዲያውም ይሁን በጓደኛ በቤተሰብ የመሳሰሉት ሰው ሀሳብ የሚሰጥ ሰው ከሌለ እኔ አሁን ለምሳሌ ብቻዬን ነው ወደዚህ ሙቪ ያደረኩት። ማውቀው ምንም አይነት ቤተሰብ አልነበረኝም። አንድ ጓደኛ ነበረ፣ እሱ በብዙ ረቶኝ ዚ ዋሽንግተን ዲሲ ሙቭ እንዳደረግ አድርጎኝ ከዛ እሱ ጋር ለጥቂት ጊዜ ሆኜ ነው ስራ ማግኘት የቻልኩት። እና ግን አትሊስት እኔ እንኳን በራሴ ኦንላይን ያሉ ሪሶርሶችን በመጠቀም የትጋ መንጃ ፈቃዴን የትጋ እንደማወጣ የትጋ ስራ ማመልከት እንደሚገባኝ የመሳሰሉት ነገሮችን መረዳት ስለታልኩኝ ነገሮች ትንሽ ቀለውልኛል። መጀመሪያ ግን ምናልባት እነዚህ ነገሮች በቀላሉ ደግሞ ማግኘት የማይችል ሰው ብዙ ነገሮችን በጣም ሊወሳሰብበት ይችላል። ማህምራዊ ቅድም ገልጸዋለች ሁሉ ነገሩ አዲስ ስለሆነ ሰዎች ቶሎ ተስፋ የመቁረጥ ወይ ደግሞ የመበሳጨት ነገሮች ውስጥ ሊገቡ ይችላሉ። ምክንያቱም ብዙ ሰው እንግዲህ የሚገምተው የሚመጣውም ራሱን ለውጦ ቤተሰቡን ለመለወጥ ስለሆነ ቶሎ ብሎ ወደ ስራ ውስጥ አለም ውስጥ ባለመግባቱ የሚፈልገው ነገር ውስጥ ቶሎ አለመግባቱ ትንሽ ጫና ሊፈጥርበት ይችላል እና ዋናው ነገር ብዬ ማስበው ከዚህ ወደዚህ ከዛ ወደዚህ ሲመጣ ያለውን ትራንዚሽን የሚያስረዳ ሰው ያስፈልጋል። ኦር ደግሞ አሁን የጊዜው የኢንተርኔት ነው፣ ሰዎች ባሉበት ቦታ ሆነው እዚህ ሀገር ስላለው ነገሮች ቶሎ ራሳቸውን ራሱ አስፈራው። ከዛ በኋላ ሲመጡ ምን እንደሚጠብቃቸው ማወቅ ያለባቸው ይመስለኛል። በጣም አመሰግናለሁ አብርሃም። በእናንተ እይታ በርካታ ትውልድ ኢትዮጵያውያንን ለችግር ዳርገዋል ወይንም ደግሞ መጠቀም የሚገባቸውን ያክል እንዳይጠቀሙ ከልክሏቸዋል የምትሉት ጉዳይ ምንድን ነው? የሀገሩን ባህል አለማወቅ ነው? ቋንቋ ነው ነ ስርአቱን በደንብ አለመገንዘብ ነው? በእናንተ እይታ የቶቹ ይመስሏቸዋል? ሀምራዊት ወደ አንቺ ልመለስ። በጣም ጥሩ ጥያቄ ነው። የሚጎዳው አንደኛ ቅድም፣ አሁንም ወንድሜ እንዳለው ኤክስፔክቴሽን ነው። ምክንያቱም ይዘውት የመጡት ነገር እና የሚያዩት ነገር ኮምፕሊትሊ ስለሚለይባቸው ያ በጣም ያሳዝናቸዋል፣ ሰዎችን ልባቸውን ያስወድቀዋል። ከዛ በኋላ ሌላው ዋናው ሰዎችን የሚጎዳው ነገር እውቀት፣ ሪሶርስ አለማግኘት፣ ለህይወት አስፈላጊ የሆኑ ሪሶርሶችን አለማግኘት ነው ምክንያቱም ሰዎች አስቦት የመጡት ሌላ ነገር ነው። የብዙ ሰው ምናልባትም ባክግራውንድ ኢትዮጵያ ምናልባት ጥሩ ትምህርት ተምሯል እዚህ መጥቼ ደግሞ ስራ አገኛለሁ ጥሩ ስራ አገኛለሁ ብሎ ይፈልጋል። ከዛ ከትምህርት ጋር በተያያዘ የሚፈልጉትን እውቀት ምንጭ ማጣት፣ ያ በጣም ሰዎችን ፍራስትሬት ያደርጋል። ኢቭን እንኳን ቢያገኙ እንኳን የትምህርት እውቀት እንኳን ቢያገኙ እንዴት ነው የሚከፍለው? እንዴት ነው የማቻችለው ከስራዬ ጋር ከኑሮዬ ጋር እንዴት ነው እየከፈልኩኝ ሬንት እየከፈልኩኝ? የሚለው ነገር ይዘውት የመጡት ህልምና እዚህ የሚጠብቃቸው ነገር ያው እንትን ሲያደርጋቸው በጣም እሱ በጣም ከባድ ያደርግባቸዋል። ሌላው በጣም ሰዎችን ከባድ የሚያደርግባቸው በተለይ የሚቀበሏቸው ሰዎች በጣም ማተር ያደርጋል። እዚህ ያለው ሰው ደግሞ የራሱ የሆነ ጫና የራሱ የሆነ ሩጫ አለው። የራሱ የሆነ ደግሞ ህይወትን የሚያይበት አስተሳሰብ አለው። ስለዚህ ለምሳሌ አንድ ሰው መጥቶ ትልቅ ቦታ ደርሳለሁ ብሎ ይመጣል። ምናልባት የሚቀበለው ሰው ኧረ እባክህ እሱን ተወው፣ ዝም ብለህ ሰበን ይለበን ጀምር፣ እንደዚህ ሊለው ይችላል። ያኔ በፊት የነበራቸውን የመተማመን በጣም ያጣሉ። ምክንያቱም አዲስ ሀገር ስለሆኑ እንደ አዲስ ነው የሚጀምሩት እና ኮምፕሊትሊ በቃ ኮንፊደንስ ብዙ ያደርጋሉ አንድ መጨረሻ ልጨምር ወረቀት በጣም ብዙዎችን የሚያስከብድ ነገር የወረቀት ጉዳይ ምክንያቱም ከዚህ ከወረቀት ጋር አይኖ ወርክ ፐርሚት ብዙ ጊዜ ትንሽ ቶሎ ይሰጣል ግን እስቲል ያ የወረቀት ጉዳይ በተለይ ደግሞ በትምህርት የሚመጡ ወጣቶች እነሱ በጣም ሲቸገሩ አያለሁ። ምክንያቱም የሚመጡበት ትምህርት ቤት እነዚህ እስካለርሽፕ ምናምን ብለው የሚመጡ ልጆች ብዙ ጊዜ ስድስት ወር ምናምን ነው የሚያቆያቸው ትምህርት ቤቱ። ከዛ መክፈል ተቀታቸው ይወጣሉ። ከዛ በጣም ይጎዳሉ። እነሱ በጣም ሲጎዱ ማለት ያው አልፈው የሚወጡ ብዙዎች ቢኖሩም ሲጎዱ አይቻለም። በጣም አመሰግናለሁ። ሀምራዊት አብርሃም፣ በተለይ አንተ በማህበራዊ ግልጋሎት ዘርፍ ውስጥ በተሰማራ ተቋም ውስጥ እንደማገልገልህ ከልጆች አስተዳደግም ሊሆን ይችላል። ወጣቶች እርስ በርስ ካላቸው ግንኙነት አንጻርም በተለያዩ ችግሮች ውስጥ ሲገቡ፣ በተለያዩ ችግሮች ሲዳረጉ አይተህ ሊሆን ይችላል። በአንተ እይታ በርካታ ትውልድ ኢትዮጵያንን ለችግር ዳርጓል ወይንም ደግሞ መጠቀም የሚገባቸውን ያክል እንዳይጠቀሙ ከልክሏቸዋል የምትላቸው ጉዳዮች ይኖር ይሆን? አመሰግናለሁ። ሀብታሙ በድጋሜ። እንግዲህ አንተም እንደጠቀስከው ምናልባት መጀመር ካለብኝ ከህጻናት አስተዳደር ጋር በተያያዘ ሊያጋጥመኝን እንደው አንድ ምሳሌ ለመጥቀስ ያክል አባት እዚህ ለብዙ ዓመት እዚህ ይኖራል። እናት ከልጇ ጋር እዚህ ጆይንት አደርጋቸዋለች፣ ትቀላቀላቸዋለች። ከዛ ልጁ ኦልሞስት አስራ ሶስት አስራ አራት ዓመቱ ነው እና ትምህርት ቤት እንግዲህ አሜሪካ ባህሉ ፈጽሞ የተለየ ነው ከኢትዮጵያ እና ልጆችን አካላዊ ጥቃት ማድረግ አይቻልም። አካላዊ ጥቃት ማለት እኛ ሀገር እንግዲህ ልጆች ሲያጠፉ በቀበቶን፣ በትንሽ በአርጩሜ፣ በምናምን የተለመደ ነው። አሁን ምናልባት እየቀረ እንደሆነ እሰማለሁ፣ ግን እዚህ ደግሞ ፈጽሞ ያ ነገር የተከለከለ ነው እና አባት ያንን ነገር አትሊስት በጥቂቱ ቢሆን ተረቷል። እናት አዲስ ስለነበረች ልጁን ነው ስርዓት ለማስያዝ የምትጠቀማቸው ነገሮች ነበሩ። ያ ነገር ክስ ደርሶባቸው ብዙ ውጣ ውረድ ውስጥ እንደገቡ አይቻለሁም። ይሄ ነገር አሁን ባህሉን ካለማወቅ እና እዚህ ሀገር ምን እንደሚፈቀድ ምን እንደማይፈቀድ ካለማወቅ የተነሳ ነገር የሚመጣ ነገር አለ። ልጁም ቢሆን ኢትዮጵያ የለመደውን ነገር አሁን ለምሳሌ እንደ ቀልድ አንድ የክላስሜቱን እገልሃለሁ ብሎ ተናግሯል ተብሎ ለሶስት ቀን ለአራት ቀን ተስፔንድ አድርገውታል፣ ከትምህርት ቤት እንዲቀርብ ተደርጓል። እና ነገሮችን እዚህ ሀገር በጣም ሲሪየስ ነው እና የሚወስዱት እገልሃለሁ አለ ተብሎ በጣም ትልቅ ነገር ተደርጎ ነው ሲወራ የነበረው ትምህርት ቤት ውስጥ እና ኢትዮጵያ እንግዲህ እንደ ቀልድ ማናችንም አንተ ዛሬ እገልሃለሁ ማለት የተለመደ አይነት አባባል ሊመስል ይችላል። እና እነዚህ ጥቃቅን የሚመስሉ ነገሮች እንዴት ከማህበረሰቡ ጋር እዚህ ካለ ልጆች ጋር፣ ወር ደግሞ ቤተሰቦች ጋር፣ አብሮ ከሚሰሩ ሰዎች ጋር እንዴት ራሱ መግባባት እንደሚቻል፣ ምን እንደሚፈቀድ፣ ምን እንደማይፈቀድ ያንን ነገር ማወቅ ብዙ ነገሮችን ያቃልላል ብዬ አስባለሁ። በተረፈ ግን ዋና ዋና ነገሮች ብዬ ደግሞ ማስበው ኑሮን እዚህ አካባቢ መልባት ሊያከ ይችላሉ ብዬ ማስበው አንደኛው ነገር ፍርሃት ነው። ሰዎች ያው እኔንም ጨምሮ ኢትዮጵያ እንደመምጣታችን አዲስ ነገር ለመጀመር ቋንቋውን ለማወቅ አዲስ ነገር መማር አዲስ ሰዎችን ለመተዋወቅ ወይ አዲስ እስቴት ለመሄድ ፍርሃት አለ እና ያ ፍርሃት ደግሞ ብዙ እድገታችንን የሚጎዳ ነገር መስሎ ይታየኛል። ሌላ ለመጨመር ምናልባት ደግሞ መመቻቸት ይመስለኛል። አንዳንድ ሰው ልክ እንደመጣ አንድ ስራ ገባል። ከዛ ያችን ስራ ምናልባት ሀያ አምስት ዓመት ሀያ ዓመት ወር እንደዚህ ሊሰራ ይችላል። ግን አሁን ጊዜው ብዙ እድል ያለበት ጊዜ ከመሆኑ አንጻር እና እንደምንም አንድ ሰው አራት አራት ወር አምስት ወር ወር ስድስት ወር ትንሽ ነገር ታግሶ የሆነች ነገር ላይ ኢንቨስት ቢያደርግ ራሱ ላይ ቶሎ መልክ ይችላል። አዲስ ስራ መጀመር ይችላል። ጥሩ ገንዘብ ማግኘት ይችላል። ቤተሰቡንም ሆነ ራሱን መደገፍ ይችላል እና ባሉበትም አለመቅረትና አለመመቻቸት ወሳኝ ነገር ይመስለኛል። ምናልባት አንድ ነገር ለመጨመር ትዕግስት ነው ወሳኙ ነገር እሱ ይመስለኛል። እዚህ ልክ እንደመጣ እኔ አሁን ለምሳሌ የማስተርስ ዲግሬን እንደጨረስኩኝ ወደ ዋሽንግተን ዲሲ ሙቭ ሳደርግ ከሚዙሪ ከሚባል ስቴት ስራ መፈለግ ነበረብኝ። እስከ ስራ እስከማገኝ ግን እንደምንም አት ሊስት መሰረታዊ ፍላጎቶቼ ለማሟላት መስራት ነበረብኝ። ፓርኪንግ ሰርቻለሁኝ እና እዛ አንድ ወር ምናምን ገደማ ሰርቻለሁ። በአጋጣሚ ቶሎ ስራ አገኘሁኝ እና ያ ስራ በጣም ከባድ ነበረ፣ ቻሌንጂንግ ነው። ግን እንደምንም እዛች ጋር ለጊዜም ቢሆን ትዕግስት አድርጌ ወደ መፈልገው ቦታ ገብቻለሁ። እኔ ድለኛ ሆ አንድ ወር ብቻ ሰራሁኝ ያንን ስራ ግን ሰዎች ምናልባት በዛ ስራ ላይ ለረጅም ጊዜ ሊቆዩ ይችላሉ። ትግስት ካደረጉ ግን የሚፈልጉትና እነሱ ወደሚያልሙበት ደረጃ መድረስ የማይቻልበት ምንም ምክንያት የለም። ያንን ደግሞ በብዙ በማቃቸው ሰዎች አይቻለሁ እና አራት ወር አምስት ወር የሚባሉ ኮርሶችን አሁን በተለይ ባይቲ በትንሽ ጊዜ ትንሽ ጊዜ ወስደው ታምረው አሜሪካኖች ከሚሰሯቸው ትላልቅ ድርጅቶች እኩል በጥሩ ገንዘብ እየተከፈላቸው ሲሰሩ የገዛ ጓደኞች አይቻለውን እና ይሄ ልምድ ጥሩ መስለው ይሰማኛል። በጣም አመሰግናለሁ። ለውይይት የያዝኩት ሰዓት እየተጠናቀቀ ነው። ከመጠናቀቁ በፊት ግን አንድ ሀሳባችሁ እንድታጋሩበት የምፈልገው ጉዳይ አለ። ያልናቸው ችግሮች አሉ። ያም ሆኖ ግን አሜሪካ አሁንም በርካታ መልካም አማራጮችና መልካም በረከቶች ያሉባት ሀገር ስለመሆኗ ይነገራል፣ ይታመናል። እነዚህም በረከቶችና የስኬት ናሙናዎች ኢትዮጵያውያንም እንዲያገኙ ኢትዮጵያውያንም ተጠቃሚ እንዲሆኑ ያስችላሉ፣ የምትሏቸውን የተወሰኑ መላዎችን እንድታጋሩ እንፈልጋለሁ። ከሐምራዊት ልጀምር። ሐምራዊት በሞንት ጎመሪ ዩኒቨርሲቲ ውስጥ ካለሽ ልምድ አንጻር በተለይ ትምህርትና ከትምህርት ጋር የተገናኙ እድሎችን በመጠቀም ዙሪያ የተወሰኑ ሀሳቦችን ብታጋርኝ እመርጣለሁ። አመሰግናል። እሺ፣ የሚያስፈልገው ነገር በዚህ ሰክሰስ ለመሆን የሚያስፈልገው ነገር አንደኛ ብዬ የማስበው አሁን ወንድሜ እንደተናገረው ያለን ተግዳሮት ማንም ሰው ላይ እንደሚኖር መጀመሪያችን መጨረሻ እንዳይደለም ማወቅ። እኔ ሁልጊዜ ለሰዎች የምለው ምንድን ነው መጀመሪያ ለምን ኢትስ ኦኬ ሽንት ቤትም ቢሆን ጥረጉ፣ ኢትስ ኦኬ። እዚህ ሀገር ኦፖርቹኒቲ ያለበት ሀገር ነው። ዋናው አይምሯችሁ አይመታ፣ ዋናው አይምሯችሁ ትልቅ ቦታ ይሆን እንጂ ከስር መጀመርን አትፍሩት እና ከስር መጀመሪያ ሁሉም ሰው ሲመጣ ከስር ነው የሚጀምር። እና ከስር የመጀመርን ነገር እንደ መጨረሻ አድርጋችሁ አትዩት፣ ሁል ጊዜ ከፍ ያለ ቦታ እዩ ነው የምለው። ከዛ በኋላ ደግሞ ሌላው በጣም ሰውን የሚጠቅም ነገር መድፈር፣ በእኛ ባህል የሚያቅተን ነገር የምናጣው ነገር መድፈር ነው። የምናወራው ሁሉም ነገር እርስ በርሳችን ነው፣ ሄደን ሪሰርች አናደርግም። ወተን ኮሌጆች፣ ዩኒቨርሲቲዎች ያሉበት ቦታ ሄደን መድፈር በጣም ኢምፖርታንት ነው ምንድን ነው እኛ ቋንቋው እጥረት ብቻ አይደለም። ቋንቋውን ጮክ ብለን ማውራት፣ ደፍረን ማውራት እንፈራለን በባህላችን። ሌሎች ሀገር ሰዎች ግን እንደዛ አይደሉም። እና ለምሳሌ ቋንቋ ካሉት አይማርም እና ደፍሮ ማውራት እየተሰባበረም እንግሊዝኛ ምንትን እያለ ቢሆን መጠየቅ፣ መጠየቅ፣ መጠየቅ፣ ማውራት፣ ሰዎች እንዳልኩት እነዚህ ባለሙያዎች ጋር እየሄዱ ማነጋገር መድፈር በጣም ኢምፖርታንት ከካምፈርት ዞን መውጣት ምክንያቱም እዚህ አካባቢ መጥፎነቱ ምንድን ነው በቃ ያለ ነው ኮንፈርት ዞን ውስጥ ነው ከአበሻው ጋር ብቻ ነው የምንውለው ሁሉን ነገር የምናደርገው ከአበሻው ጋር ነው እና አንዳንድ ጊዜ ያ ያ ፍቅሩን ጥሩ እንዳለ ሆኖ ግን አንድ አይነት ነገር ነው የምሰራው ወጥተን እንዴት ነው ለየት ያለ ነገር ማድረግ እንፈራለን ማለት ነው ከዛ ሞያ ውስጥ መግባት በጣም ኢምፖርታንት ነው መማር በጣም ወርድት ነው አጫጭር ኮርሶች ብዙ አሉ የሙያ ኮርሶች በአይቲ ብትለው በምንድን ይሄ ሜንተነንስ ዙሪያ፣ በጤና ዙሪያ፣ በተለያየ ዙሪያ፣ በቤት ማሻሻጥ ዙሪያ ብዙ አሉ፣ በባንክ ዙሪያ መማር በጣም ኢምፖርታንት ነው። አጣርቶ ቋንቋ መማር በጣም ኢምፖርታንት ነው። ከዛ አልፎ ደግሞ ዲግሪን አስለውጦ የኢትዮጵያን ዲግሪ እዚህም መቀጠልም ካለበት በፕላን መሄድ፣ ዝም ብሎ ሁሉን ነገር መለዋወጥ አንዱ ሲል አንዱ ሲል ሳይሆን ባለሙያዎችን አነጋግሮ በፕላን መሄድ በጣም ኢምፖርታንት ነው። ብዙ ጊዜ ሰዎች ሲያደርጉ የማየው ሶስት አራት ነገር አምስት ነገር ይዙና ግራ ይገባቸዋል። ግን እንደ ባለሙያዎችን እያነጋገሩ መጀመሪያ ይሄን ሾርት ተርም ጎል ይሄ ከዛ ሎንግ ተርም ጎል እያሉ ማድረግ ከዛ ራስን መጠበቅ አይምሮ መጠበቅ በጣም ኢምፖርታንት ነው። የሆነ በመጨነቅ ራስን በማስጨነቅ ምንድነው የሚሆነው ውስጣቸው ጭራሽ ተስፋ እንዲቆርጥ ያደርጋል። ግን መረጋጋት፣ ራስን ፖዘቲቭ በሆኑ ሰዎች መክበብ ነው። ሰላም ስንሆን ነው ብዙ ነገር ማድረግ የምንችለው እና ያሉን ጓደኞች አጠገብቻችን ያሉ ጓደኞች በጣም ማተር ያደርጋሉ። እንደዛ ስንሆን እና ህልማችንን አላይቭ ስናደርግ ደፍረን ተን ስንጠይቅ ስናጣራ፣ ስቴፕ ባይ ስቴፕ በትንሽም ቢሆን ጀምረን ስንሰራ ትልቅ ቦታ የሚደርሱ እኔም በጣም ብዙ ሰዎች አይቻሉ። በጣም በጣም ብዙ ሰዎች ከስር ጀምረው በጣም ሰክሰስፉል የሆኑ ሰዎች አይቻለሁ። እና ዋናው አይምሮን መጠበቅ፣ ትልቅ ቦታ ማየት እና ወደ ግብ ቀስ በቀስ መስራት ነው እላለሁ። በጣም አመሰግናለሁ። ሐምራዊት ያለኝ ሁለት ደቂቃዎች አሉ። አብርሃም ያንተን የማጠቃለያ ሀሳብ እናዳምጥ እዚህ ላይ። tamu nguri እንደገና በድጋሚ እንግዲህ ማስታወስ ያስፈልጋል ብዬ የማስበው ነገር እንግዲህ የትምህርት ጉዳይ ነው እና አሁን ለምሳሌ ወጣቶች ከሆኑ ሃይስኩል አካባቢ ላይ ያሉ ከዛም ደግሞ ከፍ ያሉ ወጣት ጎልማሳ ሰዎች ከሆኑ የዩኒቨርሲቲ እድሎች እንደልብናቸው እዚህ ሀገር ምናልባት ትንሽ ትዕግስት ይፈልጋል፣ ጊዜ ይፈልጋል። ከዛ ደግሞ ለረጅም ጊዜ በቆራጥነት እነዚህ እድሎች የስኮላርሺፕ እድሎችን ማመልከት ይጠይቃል። ግን በጣም ብዙ ስለሆኑ ትዕግስቱ ካለ ወጣቶች፣ በተለይ ጎልማሶች፣ በሀይ ስኩል ላይ ያሉ ሰዎች የዩኒቨርስቲ እድሎችን በቀላሉ ሊያገኙ ይችላሉ። በተለይ ደግሞ የሁለተኛ ዲግሪያቸውን ለመስራት ማስተርሳቸውን ማለት ነው እኔም ጓደኛ እንደቀልድ ነግሮ ነው የማስተርስ እድሉን አግኝቼ ወደዚህ የመጣሁት። አመልክቼ እና ብዙ ጓደኞቻችን አመልክተን እንደ አጋጣሚ እኔ ያንን እድል ማግኘት ሽ ያለሁኝ እና ምናልባት ደግሞ ጎልማሳዎች ማሳዎች ደግሞ ለሆኑ ሰዎች ደግሞ ቅድም ሐምራዊ እንደጠቀሰችው ነው፣ ዋናው ነገር ምናልባት ቋንቋ ጋር ነው። ቋንቋው ብዙ እድሎችን ይከፍታል። ሰዎች እንደምንም እዛ ባሉበት ሁኔታ ዩቲቡንም ኢንተርኔት ያሉ ብዙ ሪሶርሶች ስላሉ እነዛን ሪሶርሶች ተጠቅመው መጀመሪያ ቋንቋቸውን አሻሽለው ከዛ በኋላ በነጻ የሚሰጡ ብዙ አጫጭር ኮርሶች አሉ። ቅድም እሷም እንዳለችው ዩቲዩብ በራሱ በጣም ብዙ ያልተወራለት ትልቅ የትምህርት መድረክ ነው። ብዙ በደግሌ ብዙ የምጠቀምበት ነው። አብርሃም በጣም አመሰግናለሁ። ያለኝ ሰዓት እንዳለቀ ኢንጂነሩ እየነገረኝ ስለሆነ ስላቋረጥኩ በጣም ይቅርታ። ነገር ግን ሁለታችሁም ሐምራዊት ተስፋና አብርሃም ወልደ ጊዮርጊስ ትውልደ ኢትዮጵያውያን ስለ አሜሪካ ቀድሞ ቢያውቋቸው ስለምንላቸው ጉዳዮች ሀሳባችሁን ስላጋራችሁልን በእጅጉ አመስጋኞች ነን። መልካም ቀን ይሁንላችሁ። Hindi na magagalang ጋቢና ቪኦኤ ከአሜሪካ ድምጽ ላል አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አድማጮች ወደ ቀጣዩ ዘገባ ስንሻገር ተከቶ መሰናዶው የሳምንቱ ምርጥ ወጣት የሚተዋወቅበት ሰዓት ነው። በዲላ ዩኒቨርሲቲ ውስጥ የሚንቀሳቀሰው የዜሮ ፕላን የሴቶች ስነ ጸዋታና ስነ ተዋልዶ ቡድን ለዩኒቨርሲቲ ውስጥ ሶስት ተማሪዎች ከስነ ተዋልዶ ባለፈ የራስ መተማመን ስሜት እንዲያዳብሩ የህይወት ክህሎት ልምዳቸውን እንዲያካፍሉ የሚያደርግበት የራሱ መስመር ዘርግቷል። በዚህ ውስጥ ያለፈችውን ወጣት ነው ኤደን በመቀጠል የምታስተዋውቀን። ያጠና አርክቴክቸር ለዩኒቨርሲቲ አምስት አመት ከግማሽ ያህል ጊዜ ቆይቻለሁ። ዛ በዛ ጊዜ ውስጥ አሁን የምመለስበትን ክለብ የተቀላቀልኩት ስኪል ከጨረስም በኋላ ነው። ከዛ በፊት ሌሮፕላን ከመግባቴ በፊት ያለው ጊዜ ይና ያል የሚባል አልነበረም። ማለት ትንሽ ይከብድ ነበር፣ አየር ሁኔታ ይከብድ ነበር። ከሰዎች ጋር ከአዲስ ሰዎች ጋር መታወቅ መቀላቀል ይከብድ ነበር። ጊዜሽን ታሳልፊበት ቦታ ምናምን አይኖርም ነበር ከዛ በኋላ ግን ሁኔታዎች ተፈጥረው ዜሮ ሳም ምናምን መሄድ ከጀመርኩኝ በኋላ በጣም የሚገርም ለውጥ ነበረ። ማለት ስልፍ ጊዜ ሲኖረኝ እዛ ሄዳለውኝ የምፈልጋቸው መጽሐፎች አክሰስ አድርጌ ማንበብ እችላለው። ግቢ ውስጥ ዋይፋይ እንደልብ አልነበረ፣ እዛ ሄጄ መጠቀም ይችል ነበር። ከዛ በላይ ደግሞ እዛ ኤጅ የማገኘቸው ሰዎች በጣም የሚገርሙ ሰዎች ነበሩ። ማለት ማይሆን ርዕስ እንኳን ተነሱ ማለት በጣም ሊያከራክር አይችልም ምናምን ተብሎ የሚታሰቡ ርዕሶች እንኳን ተነሳ ስታወሪባቸው በጣም ብዙ እውቀት የምታገኝባቸው አይነት የሚገርም የሚገርም አስተሳሰብ ያላቸው ልጆች ያሉበት ነበር። ብዙ ሰው አንኮንዲሽናል ይወዱሻል፣ ያቀርብሻል አዲስ ነች የድሮ ሰው ነች ምናምን ብሎ የሚያንት የሚልበት አይነት ኢምፕሊኬሽን የለም። እና እዛ ዲላ ያለውን ቆይታዬን በቃ በጣም አሳማሪ አድርጎታል። ከሞላ ጉዳይ ድላዋ ቆይታ ቆንጆ ነበር ማለት ነው። የዜሮ ፕላን ክለብ የተቋቋመው ለምን ዓላማ ነበርና አንቺስ እንዴት ልትገቢ ቻልሽ? ዜሮ ፕላን ማለት የሴቶችን ችግር ዜሮ ማድረግ አስቦ የተነሳ ክለብ ነው። ከዛ በኋላ ደግሞ አሁን ክለቡ የሚሰራው መሬት ላይ የወረዱ ነገሮች ደግሞ ያሉት ነገሮች እግርም አካባቢ ላይ ሴቶች የትን ሳይሄዱ የፈለጉትን አይነት መጽሐፍ ማግኘት ይችላሉ። በጣም ብዙ መጽሐፍቶች አሉ። ከዛ ማንበብ እንኳን ባትፈልግ ቤቱ በጣም የሚያምር ስለሆነ በጣም ይስብ ስለሆነ የደርስ ጊዜሽን ማሳለፍ ትችያለሽ እዛ ማለት ነው። ሌላኛው አገልግሎት ቅድም እንዳልኩሽ ዋይፋ ያለ ፕሮግራሞች አሉ በየ ጊዜ የሚካሄዱ ማለት ነው። ቅዳሜ ቅዳሜ አሁን በጣም ብዙ ተማሪ ከግቢ ይወጣል ከግቢ መውጣቱ ችግር ባይኖረውም ከግቢ ከወጣሽ በኋላ ግን ይዘሻቸው የምትመጪያቸው ችግሮች አሉና ተማሪውን ከግቢ እንዳይወጣ ሌላ ሽናል መያዣ ነገር ማዘጋጀት በሚል ሀሳብ ቅዳሜ ቅዳሜ ሁሌ ፕሮግራሞች አሉ። ግጥም አለ፣ ወጋ አለ፣ ቶክ ሾች አሉ፣ በታሳት አለ። በፈለግሽው ሙዚቃዎች ተከፍተው መደነት እንችላለን። ምና የሚሉ ሰዎች ተነስተው የሚወዳደሩበት ሽልማቶች ያሉበት ፕሮግራሞች አሉ። ከዛ ደግሞ እዛ ፕሮግራም ላይ ስነቷ አልዶ ነገሮችን የተያዘ ነው። ስልጠናዎች ወይም ትምህርቶች ይሰጣሉ። ስልጠና ያስተላልፋሉ ማለት ነው። ከዛ በተለየ ደግሞ የሪሃብ አገልግሎት ይሰጣል። ሪሃብ ላይ አንድ ሰው በየትኛውም ሁኔታ ተጎድቻለሁ ብሎ ካሰበ፣ ከራሴ ጋር ጊዜ ያስፈልገኛል ብሎ ካሰበ ትንሽ የሩነት ፋይር እንዲያደርግ ተደርጎ አንድ ሰው አይነት ፋር ተደርጎ ነው ቀለሙ የተቀባው። የማረፍ አይነት ስሜት አለው። ከራስ ጋር ተነጋግረሽ ሀሳቦችን ጽፈሽ ማንም ሳይረብሽሽ የምትውጪበት አይነት ሮማለ ማለት ነው። ካውንስሊንግ አገልግሎት ይሰጣል። ካውንስሊንግ ሩም ላይ የአቻላቻ ምክክር ነው የሚሰጠለት እዛ ቦታ ላይ ሻን ስለሚሆኑ ችግሮቿን በቀላሉ መናገር ስለሚሆን ችግሮቹ በቀላሉ ተነጋግረው እዛው መስጣት ይችላሉ ማለት ነው። ብዙዎቹ ሁሉንም ያማከሉ ሩሞች ናቸው ያሉት ሩሞች ማለት ሀያ አራት ሰዓት መጠቀም ይችላሉ። በዚህ ቡድን ውስጥ አብረሽ በመሳተፍሽ በዚህ ሂደት ውስጥ በማለፍሽ በህይወትሽ ላይ ያሳደረው ጫና ወይም ደግሞ ይህንን አግኝቻለሁ የምትይው ነገር ምንድን ነው? እሱ አንድ ነገር መቅሊት ይከብደኛል። ምክንያቱም በጣም ብዙ ነገር ነው ያተረፍኩት፣ ግን በጣም በዋነኝነት ራስን ብትሆኝ እና ኮንፊደንስ እንዲኖርሽ ይነገርሻል አይደለም በተግባር ትለማመጫለሽ። ሁሌም መሪእንትላለ ልምምዶች አሉ በተግባር ኮንፊደንስ እንድትሆኝ ራሽን እንድትሆኝ ማንም ሰው ጋር ቢሆን ራሽን መግለጽ እንድትችል የትኛውም አይነት ሲቲዌሽን ላይ ብትሆኝ ራሽን ፊት ለፊት ተናግረሽ እንደዚህ ነው ነገ ችግሮች ሲገጥሙ አይ እኔ ማድረግ እችላለሁ እኔ መለወጥ እችላለሁ እኔ አያቅተኝም እኔ ብርቱ ነኝ የሚለውን ሀሳብ እንዲኖርሽ ይነገርሻል ሻል ሳይሆን በተግባር ስለሆነ እነጃለሽ እና እኔ እኔ ጋር ያለው ጉልበት አቅም በቂ እንደሆነ እንድረዳ አድርጎኛል። ከዩኒቨርሲቲ ከወጣችሁ በኋላ ተመልሳችሁ ይሄንን ክለብ ለማደራጀት እየሄዳችሁ ነው እና አንቺ ከስንት ጊዜ በኋላ ነው እየተመለሽ ያለሽው ምንድን ነው ሰው አላማችሁ ውስጥ እስቲ አያይዘሽ ንገሪኝ ከአራት አመት በኋላ የሚመለሱ ልጆች አሉ እኔ ከአመት በኋላ ነው የምንመለሰው የምንመለስበት አላማ ደግሞ ኤሮፕላን ቤታችን ስለሆነ ቤታችንን አፍቆን ነው የምንመለሰው እኛ ላይ ያለን እንደኛ ወጥተው ስራ ይዘው ህይወታቸውን እየመሩ የነበሩ ሰዎች መጥተው እኛን ሲያበረቱን ነበር ኢንስፓየር ሲያደርጉን ነበር እና እኛም ሄደን ያለፍንበትን መንገድ ተሞክሯችንን ለማስተላለፍ ግቢ ላይ የነበረውን የህይወት ልምዳችን ለማካፈል ከግቢ ውጭ ከወጣን በኋላ ደግሞ ያለውን ቻሌንጆቹን እንዴት እንዳለፍናቸው ልናስተሂ የህይወት ልምዳችን ልናካፍላቸው ከዛ በላይ ደግሞ እዛ ስትሄጂ ማንም ከማንም በላይ የተሻለ የሚባል ነገር ስለሌለ ሁሉም ሼክ ስለሚደራረግ እኛም እዛ ሄደን እዛ ባሉ የክለብ አባሎች ኢንስፓይር ለመሆን አሀ እንደዚህ ብለንም ለመመለስ እነሱንም ደግሞ እኛ እንደዚህ አልፈናል፣ እንደዚህ እንደዚህ አድርገናል፣ ከእኛ እንደዚህ አይነት ነገሮች ተማሩ ብለን ልንነግራቸው ብቻ ስበርሲ ኢንስፓይር ለመደራረግ ነው የሚሄዱ። ይህን ማድረጉ በህይወት ላይ የሚያሳድረው እና የሚያመጣው ነገር ምንድን ነው ትያለሽ? አሁን ግቢ ላይ ስትይኝ ብዙ ጊዜ የሚያልቅ አይመስልም የግቢ ህይወት፣ ግቢ ላይ የምታደርፊያቸው ነገሮች እንትን አለ። አካዳሚካሊ የሚደርስብሽ ችግር አለ። ከዛ ኖርማሊ ሶሻል ላይፍ ላይ የሚመጣብሽ ነገር አለ። እኔ እዛ እያለው ተመርቀው የወጡ ሰዎች መጥተው ልምዳቸውን ሲያካፍሉ፣ እንዲም ለካ ያልፋል ይሄ ነገርም፣ ይህን ነገር እኔ ማሸነፍ መውጣት እችላለሁ ለካ እሚል ሀሳብ እኔ ውስጥ መፍጠር ችሎ ነበር። የሌሎች ተመርቀው የወጡ ተማሪዎች ወደ ግቢ ተመልሰው ልምዳቸውን ሲያካፍሉ ከወጣ ሰው የሆነ ልምድ ማግኘት በሚገርም ደረጃ የተማሪውን አስተሳሰብ የተማሪውን ኢንስፓሬሽን መለወጥ ይችላል። ሌሎች ግቢዎች እና ዩኒቨርሲቲዎች ውስጥ እንዴት ይህንን ልምድ ሊያዳብሩ ይችላሉ ትያለሽ? የምትይው ነገር ካለ ማጠቃለያ። አሁን እንትን ዜሮ ፕላን ሲጀመር እኔ አልነበርኩኝ፣ ግን ያኔ በነበረ ሰዓት በጣም ማለት ብዙ ነገሮች ባዝማሉበት ሁኔታ መሬት ላይ ቁጭ ብለው ምናምን ፎቶቸውን አይሆናል ና ሌሎች ግቢዎች ላይ እንደዚህ አይነት ነገሮችን መጀመር ከፈለጉ ባላቸው እጃቸው ላይ ባለው ጥቂት ነገር ፍላጎታቸውን ይዘው ቢነሱ እንደዚህ አይነት ነገሮች ማድረግ ይችላሉ። ምናልባት የግቢው አስተዳደሮች ምናምን መተባበር እንዲችሏቸው ማድረግ ከቻሉ እነዚህ ነገሮች በደንብ ግቢ ውስጥ ማስፋፋት ይችላሉ። ምክንያቱም እዛ ግቢ ውስጥ ግዴታ ሌላ የሚረዳ ሰው መምጣት የለበትም። እዛው ተማሪው ዶርም አካባቢ ላይ ያለውን አንድ ሩም አጥርቶ ከዛ በኋላ እዛው እርሳ እርሳቸው ቁጭ ብለው እያወሩ እንደዚህ ብናደረግ እኔ እንደዚህ አይነት ችግር ገጥሞኛል፣ መፍትሄው ምን ሊሆን ይችላል የሚለውን አንደኛው ለሌላኛው እየተነጋገረ እርስ እርስ እያወሩ ከዛ በኋላ በትንሹ ከተጀመረ በኋላ እንደዚህ በጣም ትልቅ መሆን የሚችልበት ደረጃ ላይ ማድረስ ይችላል። እዚህ ያስ በጣም ነው የማመሰግነው። የትሞቅ ካሪካ ድምጽ ጋር ለነበረሽ ቆይታ አመሰግናለን። እንዲሁም ተመልካቾቻችን ለዛሬ ያዝንላችሁ መሰናዶዎች በዚህ ተጠናቀዋል። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ቅንብሩ ደግሞ ዛሬ አመሸው አብሮ ኤልያስ አስመረ ደግ፣ በዚህ መሰናበታችን የምንሰነባበተው በጀመሪ ሙዚቃ ነው። መልካም የሳምንት ምግብ አድጅ ይሁንላችሁ።